ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኤፌሳር ውስጡ ሆነው ኮንቲነሩ ተሰርቶ ኮንቲነር ተሰርቶበት በታች እና በላይ ስሚንቶ ሆኖ ውስጥ እነሱ ሆነው ኮንቲነሩ ተደርምሶ መንገድ ሲስት ተደረመሰ። በዚህ ሁኔታ ላይ ላያቸው ላይ ሲሚንቶ በመውደቁ ሕብረተሰቡ የነበረውን ጩኸት እና ድምፅ ሰምቶ መኪናውን ያስቆመው በሰሜን ኢትዮጵያ ኤርትራውያን ስደተኞች ከሚገኙበት የማይ ጸብሪ ጣቢያ ሃያ ሰባት ስደተኞችን ወደ ሱዳን ባልተለመደ ሁኔታ ሲያሸጋግር የነበረ የጭነት መኪና አደጋ ደርሶበት ተሳፋሪዎቹ መገደላቸውን የተገለጠው የሰማችኋቸውም የጎንደር ከተማ አስተዳደር ፖሊስ መምሪያ የማኅበረሰብ አቀፍ የፖሊስ አገልግሎት ዋና የሥራ ሂደት ባለቤት ምክትል ኮማንደር አያና ሹሚዬ ናቸው። ዝርዝሩ በዕለቱ አብሮስ ይቀርባል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፌዴራሉ የምርመራ መስሪያ ቤት ኤፍቢአይ ስራ አስኪያጅ ጄምስ ኮመን ማባረራቸው በዋሽንግተን ዲሲ የፖለቲካ ማዕከላት ትርምስና የቃላት ጦርነት ቀስቅሷል። በዚህም ላይ ዘገባ አለን ዜናም አለን። በዜና ከተያያዙት ኮንጎ ዲሞክራቲክ ሪፐብሊክ ውስጥ አንድ ሰው የኢቦላ ቫይረስ እንደተገኘበት ወይም እንዳለበት ታወቀ። ማዕከላዊ ዩናይትድ ስቴትስ ጋር በመተባበር የዚህ ዓመቱን የአፍሪቃ የየብስ ወታደራዊ ኃይሎች ጉባኤን አስተናግዳለች ማላዊ። ሌሎች ዘገባዎችና ርዕሶችም አሉን። አድማጮች በርከት ያሉ ቅርብሮችና ዘገባዎችን ጨምሮ በሁለተኛው አጋማጅ ስርጭት ይቀርባሉ። ጤና አስጥልን፣ እንደምናመሻችሁ የዛሬ አርብ ግንቦት አራት 2009 ዓ ም ተረኛ አስተናጋጆች አሉላ ከበድና አዲሱ አበበ ፕሮዲሰራችን ብርሃን ኃይሉ የስርጭት መሐንዲሱም አብሮን ይገኛል። በቅድሚያ ግን የሰዓቱን ያለም ዜና ኮንጎ ዲሞክራቲክ ሪፐብሊክ ውስጥ አንድ ሰው የኢቦላ ቫይረስ እንዳለበት ታወቀ። አንድ የዓለም የጤና ድርጅት ደብሊውኤችኦ ቃል አቀባይ እንዳስታወቀው ባለሥልጣናት በላብራቶሪ ምርመራ ውጤት ተመርኩዘው ቫይረሱ ባስ ኡኤሌ ክፍለ ሀገር ውስጥ እንደተከሰተ ገልጠዋል። ቃል አቀባዩ ክሪስቲን ሊንድሜር ለቪኦኤ እንደገለጠው በአካባቢው ዘጠኝ ሰዎች ከትኩሳት ጋር በተያያዘ ህመም ላይ ናቸው፣ ሶስት ደግሞ ሞተዋል። ደብሊው ኤች ኦ ወረርሽኙን ለመግታት ከኮንጎ ጤና ጥበቃ ሚኒስቴር ጋር በመተባበር እየሰራ መሆኑንም አመልክቷል። የኮንጎ ጤና ጥበቃ ሚኒስቴር በበኩሉ አንድ የሐኪሞች የአስተባባሪዎችና የልዩ ሙያተኞች ቡድን ራቅ ወዳለ አካባቢ እንደነበሩና ወይም እንደሄዱና ነገ ቅዳሜ ከዚያው ስፍራ እንደሚደርሱ ገልጧል። ኮንጎ ውስጥ ኢቦላ ለመጨረሻ ጊዜ የታየው እንደ አውሮፓ አቆጣጠር በ2014 ሲሆን ያን ጊዜም ከ40 ሰው በላይ እንደሞተ ይታወሳል። በዚያው ዓመት በ2014 ማለት ነው ከኮንጎ የበለጠ ሰው በኢቦላ ያለቀው በጊኒ በሴራሊዮንና በላይቤሪያ ሆኖ ከ11,000 በላይ ሰዎች እንደሞቱም አይዘነጋም። ማላዊ ከዩናይት ስቴትስ ጋር በመተባበር የዚህ ዓመቱን የአፍሪቃ የየብስ ወታደራዊ ኃይሎች ጉባኤ አስተናገደች። በአህጉሪቱ ዙሪያ ያሉ ወታደራዊ መሪዎች ስለ ክልላዊ ትብብርና ወሳኝ ስለሆነው የሰላም ጥበቃ ስላሉት ክህሎት ለመስራት በጉባኤ መገናኘታቸው ተገልጧል። ሳሊማ በተባለው የማላዊ ወረዳ ከተካሄደው ጉባኤ ክላሜኪ ና ማሲና የተላከውን ዘገባ አዳነች ፍሳዬ ይዛ ቀርባለች። የማሊ የመከላከያ ኃይል ለአምስት ዓመታት ያህል በአሜሪካና በብሪታንያ ወታደሮች ሲሰለጥን ከቆየ በኋላ የራሱን ወታደሮችና በዓለም አቀፍ የሰላም ጥበቃ ተልዕኮ የሚሳተፉትን የማሰልጠን ፈቃድ አግኝቷል። የዩናይትድ ስቴትስ ወታደራዊ ኃይል ብሪጋደር ጀኔራል ኬኔት ሙር በዩናይትድ ስቴትስ አስተባባሪነት ማላዊ ስላካሄደችው ጉባኤ ሲናገሩ፣ ለአፍሪቃ የየብስ ኃይሎች የመቀራረብ ዕድል ይከፍታል። ለእኛ ደግሞ አፍሪቃ ውስጥ ስናሰለጥንና ልምምድ ስናደርግ አጋርነት ለማጎላበት ወዳጅነትና ግንኙነት ለማዳበር ይረዳናል ብለዋል። የማላዊ ወታደሮች በበኩላቸው የተማሩትን አሳይተዋል። ከሰለጠኑባቸው ሙያዎች መካከል መተኮስ፣ ከቶክስ ማምለጥና የማዳን እንቅስቃሴ እንደሚገኙባቸው ገልጸዋል። የጋና ወታደራዊ ኃይል የጦር መኮንን ቤከር ሌሞስ ስላገኙት ስልጠና ሲገልጹ የማላዊ፣ የታንዛኒያ፣ የቦትስዋናና የደቡብ አፍሪካ ወታደሮች ልምዳዊ አሰራርን ለመረዳት ችያለሁ። ለምሳሌ የማላዊ ወታደሮች እንዴት እንደሚሰሩ ለራሴ ሰዎች ላወራ እችላለሁ በማለት ገልጸዋል። የማላዊ ወታደራዊ ኃይል ኮሌጅ ከ37 የአፍሪቃ ሀገሮች የተወከሉ የየብስ ወታደራዊ ኃይሎች መሪዎችን አስተናግዷል። ጉባኤው ላይ የመረጃ መለዋወጥና አደጋዎችን ለመከላከል በህብረት ለመስራት የሚያስችል ስርዓት እንደሌለ አስገንዝበዋል። ከተባበሩት መንግስታት ድርጅት የሰላም ጥበቃ ኃይሎች ሰማንያ ከመቶዎቹ በአፍሪቃ ሀገራት የተመደቡ ናቸው። ይሁንና አፍሪቃ የራስን የጸጥታ ደህንነት ለመጠበቅ ስትንቀሳቀስ ቆይታለች። የአፍሪቃ ክልላዊ ሀገሮች ከቅርብ ዓመታት ወዲህ በናይጄሪያ፣ በማዕከላዊ አፍሪቃ ሪፑብሊክና በሶማሊያ ለግጭት ምላሽ ለመስጠት ወታደሮች መድበዋል። በተጨማሪም አፍሪቃ 25 ሺህ ወታደሮችን የሚያቅፍ ፈጣን ምላሽ የሚሰጥ የአፍሪቃ ህብረት ኃይል ለመገንባት ስትሰራ ቆይታለች። በደቡባዊ አፍሪካ አዝመራ በማውደም ላይ የሚገኝ የትል ሰራዊት ወደ ሌሎች ሀያ የሰሜን አፍሪካ አገሮች መዛመቱ ተነገረ። ጆሃንስበርግ፣ ደቡብ አፍሪካ በሚገኘው የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ የአካባቢ የእርሻ ኤክስፐርት ወይም ባለሙያ ሲና ሉሽን እንደገለጡት ዛምቢያ፣ ዚምባብዌ፣ ቦትስዋና፣ ናሚቢያ፣ ደቡብ አፍሪካ፣ ማላዊ፣ ሞዛምቢክ እና ስዋዚላንድ ናቸው ሰብል የወደመባቸው አገሮች። እስከ ዛሬ ባለው ጊዜም ወደ 300,000 ሄክታር የበቆሎ ሰብል እንደወደመ የሜክሲኮ ዓለም አቀፍ የበቆሎና ስንዴ የማሻሻያ ማዕከል አመልክቷል። በክፍት የስደተኞች ፖሊሲዋ የምትታወቀው ኡጋንዳ ከአንድ ነጥብ ሁለት ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎች መቀበሏ ተገለጠ። ከነኙም መካከል ወደ ዘጠኝ መቶ ሀያ ሺህ የሚደርሱት ከደቡብ ሱዳን መሆናቸው ተመልክቷል። እናም የኡጋንዳ መንግስት ዓለም አቀፍ እርዳታ እየጠየቀ መሆኑንም አስታውቋል። ኡጋንዳ ላለፉት ስድስት ወራት በየቀኑ በአማካይ እስከ ሁለት ሺህ ስደተኞች እንደተቀበለች ጠቅላይ ሚኒስትሩ ሩሃካና ሩጋንዳ ተናግረዋል። አሁንም ስለምንቀበላቸው ስደተኞች የውሃ፣ የንጽህና መጠበቂያ፣ የጤና፣ ትምህርት አስፈላጊ መገልገያዎችን ለማቅረብ ኡጋንዳ አሁን ካለባት ውጥረት ጋር በጣም ከባድ እንደሆነባት ሲሉ ነው ጠቅላይ ሚኒስትሩ ጨምሮ የገለጡት። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ ካባረሯቸው የኤፍቢአይ ዲሬክተር ጄምስ ኮሚ ጋር የጀመሩትን ጠብ በማባባስ በዚህ ዓመት በግል ንግግራቸው ወይም በግል ባደረጉት የንግግር ልውውጥ የተቀዳ ድምፅ እንዳለ ተናገሩ። ትራምፕ ዛሬ አርብ ጠዋት ባሰራጩት ትዊተራቸው ጄምስ ኮሚ ለጋዜጠኞች ምስጢር ከማውጣታቸው አስቀድሞ ንግግራችን የተቀዳ መሆኑን ቢያጤኑ መልካም ነው ብለዋል። ፕሬዚዳንት ትራምፕ ኮሚን ከስራቸው ያባረሩት ባለፈው ማክሰኞ ሲሆን ጉዳዩ ሩሲያ በዩናይትድ ስቴትስ የ2016 ፕሬዚዳንታዊ ምርጫ ጣልቃ ገብታለች ከሚለው ክስ ጋር የተያያዘ እንደሆነ ይታመናል። የዋይት ሀውስ ባለሥልጣናት ግን የኮሚን መባረር ከሩሲያው ጉዳይ ጋራ የሚያገናኘው አንዳሽ ነገር የለም ይላሉ። ፕሬዚዳንት ትራምፕ ይህን ክስ ማጣጣላቸውም አይዘነጋም። ደቡብ ምዕራብ ፓኪስታን ውስጥ አንድ አጥፍቶ ጠፊ በአንድ እስላማዊ ፓርቲ ተሽከርካሪዎች ላይ በጣለው ቦምብ ቢያንስ 25 ሰዎች ተገድለው ሌሎች ከአርባ በላይ ማቁሰሉ ተገለጠ። አብዛኞቹም ሰለባዎች የእስላማዊው ጃሚት ኡልማ አልእስላም የፓርቲ የፖለቲካ ፓርቲ አባላት መሆናቸው ታውቋል። ይህ ዛሬ አርብ የደረሰው ጥቃት ከክፍለ አገሩ ኩቲያ ወደ ዋና ከተማዋ ሀምሳ ኪሎ ሜትር ርቀት ላይ ባለችው መስታንግ ከተማ ላይ ነው። ፍንዳታው የተቃጣው በፓኪስታኑ የመወሰኛው ምክር ቤት አባል አብዱል ጎፋር ሃዳይሪ ላይም እንደሆነ ተመልክተዋል። ለጥቃቱ እስላማዊ መንግስት ነኝ ባየሆነ ወጠኛ ቡድን ኃላፊነት ወስዷል። ባለስልጣናት ባረጋገጡት መሰረት የህግ መወሰኛው መምሪያ አባል ከመጠነኛ መቁሰል ያለፈ ከባድ ጉዳት አላገኛቸውም። ይሁንና ሾፌራቸውንና አንድ ሌላ የምክር ቤት አባል ሞተዋል። ሴናተር ሃይደሪ በፓኪስታኑ ጠቅላይ ሚኒስትር በነዋዝ ሸሪፍ የሚመራው የጃሚያት ኦሌማ ኢስላም የፖለቲካ ፓርቲ ማዕከላዊ ኮሚቴ አባል ናቸው። በመጨረሻም ከእስራኤል ወታደሮች ጋር ምዕራብ ዳርቻ በተካሄደ የድንጋይ መወራወር አንድ ፍልስጤማዊ መገደሉን የፍልስጤማውያን ጤና ጥበቃ ሚኒስቴር አስታወቀ። እስራኤል ጦር በበኩሉም ወደ አንድ መቶ የሚሆኑ ፍልስጤማውያን ወደ ወታደሮች ባነጣጠሩት በዚሁ የድንጋይ ውርወራ አመፅ መካፈላቸውን ተናግረዋል። እናም አመፁን ለመመከት የእስራኤል ወታደሮች ተኩስ ከፍተዋል ብለዋል ቃል አቀባዩ አድማጮች ተሳትፈዋለን። ዜና በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን በሰዓቱ የዓለም ዜና የጀምረው የአርብ ግንቦት 4209 ዓ ም ፕሮግራማችን በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። የተለያዩ ለትንታኔ የተመረጡ ዜና ዘገባዎችና ልዩ ልዩ ቅንብሮችንም አካቷል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚ የምሽቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻን በለ በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት፣ የሀገሪቱን የፖለቲካ ሁኔታዎች መቀየር እና ዲሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። ከዚህ እስከ ቅርብ ጊዜ በነበረው የእሰጥ አገባ ተሳታፊ የነበሩ ናቸው። የነበሩ ማለት ይህ ዛሬ በሕይወት የሉምና ነው። አቶ ፈቃደ ሸዋቀና ይባላሉ። በዛሬው የእሰጥ አገባ ታዲያ የፖለቲካ ክርክር ባህላችን የተመለከተ የተሳታፊዎች ሚና ማሳያነት ስለ እርሳቸውና ስለ ባህሉ የተቀናበረ ዝግጅት ላይ ከሁለት የፕሮግራሙ ታዳሚዎች ጋር እናቀርባለን። አድማጮች አሁን በቀጥታ ወደ እለቷ ቢሮ በሰሜን ኢትዮጵያ ኤርትራውያን ስደተኞች ከሚገኙበት የማይ ጸብሪ ጣቢያ 27 ስደተኞችን ወደ ሱዳን ባልተለመደ ሁኔታ ሲያሸጋግር የነበረ የጭነት መኪና አደጋ ደርሶበት ተሳፋሪዎቹ ተገድለዋል። አሽከርካሪው ጸጥታ ኃይሎች ተይዞ በጸጥታ ኃይሎች ማለት ነው ተይዞ ማጣራት እየተደረገበት እንደሆነ የጎንደር ፖሊስ አስታውቋል። የዕቃ መጫኛው ተሽከርካሪ ውስጥ ስደተኞቹም በብረት ሳጥን ደብቆ በላዩ ላይ ከባድ ብረትና ሲሚንቶ ጭኖ ወደ ሱዳን ሲያመራ ነው መኪናው አደጋ የደረሰበት። ከ27ቱ ኤርትራውያን ሁለቱ የመቁሰል አደጋ ሲደርስባቸው፣ ሁሉም በሕይወት ተርፈዋል። ጽዮን ግርማ ዝርዝሩን ይዛለች። ከአዲሱ አበበ ተገድለዋል የሚለው ማስተካከያ ሰጥቼ ወደ ሪፖርቱ ልለፍ። ተጎድተዋል ነው ሪፖርቱ። የጎንደር ከተማ አስተዳደር ፖሊስ መምሪያ የማህበረሰብ አቀፍ የፖሊስ አገልግሎት ዋና የስራ ሂደት ባለቤት ምክትል ኮማንደር አያና ሹምዬ ይህ ያልተለመደ አይነት ህገወጥ ዝውውር ነው የገጠመን በማለት ይጀምራሉ። ለስደተኞቹ መተላለፊያ በመሆን ከሚያገለግሉት መንገዶች አንዱ በሆነው የመተማ መንገድ ላይ ከዚህ ቀደም ይታይ የነበረው በኮንቴነር ታፍነው በተለያየ መንገድ ጉዳት ሲደርስባቸው እንጂ እንዲህ እንዳሁኑ በረቀቀ መንገድ በተለበደ ላሜራ ላይ ኮንቴነር ተጭኖ ከስሩ ደግሞ ሰዎች ገብተውበት ታይቶ እንደማይታወቅ ይናገራሉ። አሁን ደግሞ ከዛ በተለየ መልኩ በኤፍኤስአር ውስጥ ሆነው ኮንቴነሩ ተሰርቶ ኮንቲነር ተሰርቶበት በታች እና በላይ ስሚንቶ ሆኖ ከውስጥ እነሱ ሆኖ ኮንቲነሩ ተደርምሶ መንገድ ሲስት የጸጥታ ኃይሉን ለመሰወር ሊሆን ይችል ይሆናል። መንገዱን ስቶ በመግባቱ ምክንያት ተደረመሰ። በዚህ ሁኔታ ላይ ላያቸው ላይ ስሚንቶ በመውደቁ ህብረተሰቡ የነበረውን ጩኸት እና ድምፅ ሰምቶ መኪናውን ያስቆመው በቅርብም ፖሊስ ስለደረሰ ያው እነሱም ከሞት አዳናቸው እና ሁለቱ ተጎድተው ወደ ሆስፒታል በወንደር ዩኒቨርሲቲ ሆስፒታል ገብተው ሕክምና ተደርጎላቸው ህይወታቸው የተረፈ መሆኑን ነው ያለኝ መረጃ። ኮማንደር አያና አደጋው ከደረሰ በኋላ በቦታው ተገኝተው የመኪናውን አሰራር ማየታቸውን ገልጸዋል። ኮንቲነር በላሜራ ተሰራበት ውስጡ ከኮንቲነሩ ላይ ስሚንቶ ተጫነ። ቆርቆሮና ስሚንቶ ከዛ በላይ በሸራ ተሸፈነ። ስለዚህ ተሻላዊ ሲሄድ የሚያገኘው ብለው አስበው ሊሆን ይችል ይሆናል ስሚንቶውን ነው። በእርግጥ ፍተሻችን በደንብ አድርገ መፈተሽ ቢችል ያገኘዋል። ግን በጣም ውስን የሆነ የአየር ማስገቢያ ቀዳዳ ኮንቲነሩ ላይ ቀደው፣ በዛ ሁኔታ ታፍነው እነሱ ሊጎዱ ሲሉ፣ ያው ህብረተሰቡ ባደረገው ርብርብ ህይወታቸውን ያተረፈበት ሁኔታ ላይ እንደሆነ ነው በቦታውም ያየሁት የተገነዘብኩትን። እኔም ከኔ ቀድመውም የደረሱት ህብረተሰቡም የነገረን ይሄን ነው የተለይም ብያልኩሽ። በተለያየ ሁኔታ በኮንቲነር የሚል በጣም መጥፎ የሆነ ጉዳት የደረሰባቸው ከዚህ በፊት ያየነው ሚዲያ ያየነው ነገር አሁን መልኩን ቀይሮ በዚህ ሁኔታ መምጣቱ ለእኛ ግርምትም ፈጥሯል። ኤርትራውያን ስደተኞቹን ከማይጸብሪ የኤርትራ ስደተኞች ካምፕ ይዞ የተነሳው አሽከርካሪ በቁጥጥር ስር መዋሉን የተናገሩት ኮማንደሩ አሽከርካሪው ለፖሊስ በሰጠው ቃል ይህን ብለዋል ብለዋል እዛው ሲሉ የነበረው ሹፌሩ የነበረው ነገር አለ የሆነ ገንዘብ እንደሚከፍሏቸው እና ቦርደር ላይ አድርሶ በእያንዳንዱ ሰው ላይ የሚከፈል ገንዘብ እንዳለ ነግረውናል። በሱ ምክንያት ነው ወስደው እነሱን ለጉዳት ይጥሏቸው የነበረ ይህ ነው ያለው ሁኔታ ነው። ተረዳነውም በዚህ መልኩ ነው። በመተማ በኩል ከዚህ ቀደም ከነበረው ዝውውር እየቀነሰ መጥቷል የሚሉት ኃላፊው ከኤርትራውያኑ ጋር በተያያዘ በኢትዮጵያ ከሚገኙ የኤርትራውያን የስደተኞች ካምፕ ህጋዊ ባልሆነ መንገድ እየወጡ ለህገወጥ ዝውውር ሰለባ እየሆኑ ነው ብለዋል። በእርግጥ በመሄድ ቢችሉ ቢያስፈቅዱ በህጋዊ መንገድ መሄድ እንደሚችሉ ያለኝ መረጃ አለ። ግን እነሱ ለህገወጡ ዝውውር ትልቅ ምክንያት የሚሆኑት በራሳቸው ሁኔታ ተነጋግረው ይህንን ማድረግ በመፈለጋቸው ነው። በእኛ ዘንድ ግን በጠቃላይ ከሀገራችን ያለው ሁኔታ ግን ቀደም ከነበረው ሁኔታ አሁን የተሻለ ሁኔታ እንዳለ ነው እኛ የምንረዳው። እየተከሰተ የምናየው ከኤርትራውያኖች ጋር ከስደተኛዎች ካምፑ እየወጡ መምጣታቸውን ነው ያለን መረጃ። የምናየውም ሁልጊዜ እዚህም ቢሆን በተለያየ ሁኔታ ሲመጡ እንደገና መልሰን ወደ ስደተኞች ካምፕ ወስደን የምናደርሳቸው እኛ ከዛ ከካምፑ መምጣታቸው ነው። በአካባቢው በ2007 ዓ ም ህገ ወጥ አዘዋዋሪዎች ተይዘው መከሰሳቸውንና መቀጣታቸውን የተናገሩት ኃላፊው የዚህኛው የመኪናው ባለቤት ማን እንደሆነ ገና በምርመራ ላይ እንዳለ ገልጸዋል። የመኪናው ሰሌዳ ግን አዲስ አበባ ኮድ 3 32933 እንደሆነ ተናግረዋል። ከአደጋው የተረፉት ስደተኞች በማወቅም ይሁን ባለማወቅ ተጎጂዎች በመሆናቸው በማስረጃነት ከመጠቀም ውጪ በህግ የሚጠየቁበት ጉዳይ የለም ብለዋል ኃላፊው። በኢትዮጵያ የስደተኞች ካምፕ የሚገኙት ኤርትራውያን ስደተኞች በህጋዊ መንገድ ከሀገር መውጣት የሚችሉበት ሁኔታ አለ ያሉትን በተመለከተ በስደተኛ ካምፖቹ የሚገኙትን ኤርትራውያንን ለማነጋገር በጊዜ ጥበት ምክንያት ሊሳካልን አልቻለም። ነገር ግን በዚህ ጉዳይ ላይ ይህንን ዘገባ ሰምተው አስተያየት መስጠት ለሚፈልጉ ሁሉ የዝግጅት ክፍላችን ክፍት መሆኑን እንገልጻለን። የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን የሁለት ሺ 1 ስራ 2016 የሰኔ ወር ሪፖርቱ ላይ 150 ሺህ የሚገመቱ ኤርትራውያን በኢትዮጵያ በትግራይ ክልል ባሉ የስደተኛ መጠለያ ጣቢያዎች እንደሚገኙ በድረገጹ ላይ አስፍሯል። ወደ ተከታዩ የመጽሔት ርዕስ ስንሻገራለን፣ ወደ ኬንያም ይወስደናል። ዋና መቀመጫውን በዚህ በዩናይት ስቴትስ ያደረገው ክሊቶሬድ የተባለው ተቋም በያዝነወር ናይሮቢ ውስጥ በሰውነት ላይ የሚፈጸም ትልተላ በሴቶች ላይ የደረሰባቸውን የአካል ጉዳት ለመጠገን የሚያስችል የቀዶ ሕክምና በመስጠት ላይ ነው። ይህን መሰሉ የቀዶ ሕክምና አገልግሎት ኬንያ ውስጥ ሲሰጥም ይህ የአሁኑ የመጀመሪያው መሆኑ ተዘግቧል። የአሜሪካ ድምጿ ጅል ክሬግ ከናይሮቢ ያጠናቀረችውን የዚህን ዘገባ ዝርዝር ትስታ ብላቸው ታቀርበዋለች። እዚህ ናይሮቢ ውስጥ ለተገኘችው ይህቺ ሴት ይህ ቀን ትልቅ ነው። እርሷና ሌሎች ሀምሳ ሶስት በልጅነታቸው የተገረዙ ሴቶች ግርዛቱን የሚቀለብስ ቀዶ ጥገና ሊደረግላቸው ነው። ክሊቶሬድ በሚል መጠሪያ ከተዋቀረው የዩናይትድ ስቴትስ ድርጅት የመጡ ዶክተሮች የሴቶቹን የተቆረጠ ብልትና በመቆረጡም ያጡትን ስሜት በቀዶ ጥገና ሊመልሱ ይሞክራሉ። ፖሊን በሚል መጠሪያዋ ብቻ እንድትገለጽ የጠየቀችው ሴት በአስራ ሁለት ዓመት ዕድሜዋ እንደተገረዘች ትናገራለች። እኔ ባደግኩበት አካባቢ የሴቶችን ብልት መቁረጥ የተለመደ ነገር ነው። ሁሉም ባልንጀሮቼ ለዚህ ጥቃት ተጋልጠዋል። በዚህ ሳቢያ እንደ ሌሎቹ ያን ካላደረግሽ፣ ወይንም እንደሌሎቹ ሌሎቹ ስላልሆንሽ መሳለቂያ ነው የምትኙ ወይም ከዚያ የከፋ ነገር ነው የሚገጥምሽ እንባላለን በመሆኑም ልጃገረዶች በሙሉ ምንነቱን በውል ባንረዳም ተገርዘናል ፖሊን ለቀዶ ጥገናው ካረን በተባለው የናይሮቢ ሆስፒታል ውስጥ ተራ የተያዘላት ሲሆን ለቀዶ ጥገናው ምክንያት የሆናት በግብረ ስጋ ግንኙነት ወቅት የሚሰማት ከፍተኛ ህመም መሆኑን ትናገራለች ኤፍጂኤም ቤኔፊትስ ኖ ዋን የሴቶች ብልት ላይ የሚፈጸም የአካል የመቁረጥ ትልተላ ማንንም አይጠቅምም። ወንዶች ለዚህ ስቃይ ከተጋለጡ ሴቶች ጋር በሚፈጽሙት ጾታዊ ግንኙነት ደስተኛ አያደርጋቸውም። እንዲያውም የተመሳቀለ ስሜት ያሳድርባቸዋል እንጂ ከፍቅር ተጓዳኝ ውጪ የሚደረጉ ተገቢ ያልሆኑ ጾታዊ ግንኙነቶች እንዲቀንሱ ከማድረግ ይልቅ ጭራሽ እንዲባባሱ ያደርጋል። ቀድሞ ይባል የነበረው ይሄ የበለጠ ለትዳር ጓደኛ ታማኝ እንዲሆኑ ያደርጋል የሚል ነበር። ይሁን እንጂ ጾታዊ ግንኙነት ለሁለቱም አስደሳች እንዳይሆኑ ስለሚያደርግ አንዳንዴ ወንዶች ከጋብቻ ውጪ ውስልትና እንዲፈጽሙ ጭምር መንገድ ይከፍትላቸዋል። ግርዛት ከሴት ብልት ጫፍ ጀምሮ እንደየ ልማዱ ሙሉውን አካባቢ መቁረጥ ወይንም መግፈፍና ይበልጥ ሲከፋም ደግሞ መስፋትን ስለሚጨምር የልማዱ ሰለባ የሆነች ሴት በሚቆረጥበት ጊዜና መልሶ በተከታታይ ደም መፍሰስ በወር አበባ ጊዜና በሸናች ቁጥር ከፍተኛ ሕመም ያስከትልባታል። ግርዛት ልጅ በሚወለድበት ጊዜም ለሚከሰት አደጋ ምክንያት ነው። በአፍሪቃ በመካከለኛው ምስራቅ እንዲሁም ከኤሲያ የሆኑት የልምዱ ደጋፊዎች የሴት ልጅን ብልት መቁረጥ ከሴሰኝነት ያድባል፣ ልምዱንም መፈጸም ወደ ሙሉ ሴትነት ያሸጋግራታል ይላሉ። የክሊቶሪየድ ድርጅት ባልደረባ ዶክተር አደም አብድላሂ እርሳቸው በተወለዱበት ሰሜናዊ ኬንያ ልምዱ የተረ ልምዱ የተንሰራፋ መሆኑን ገልጸው አሁን አሁን ግን እየጠፋ ነው ይላሉ። አሁን አሃዙ ቀስ በቀስ በመቀነስ ላይ ነው። እነኚህን አጓጉል ባህላዊና ልማዳዊ ምግባሮች ለማስወገድ በመከላከልና በትምህርት ዘርፍ በርካታ ሥራዎች እየተሠሩ ነው። ይህ ልማድ ከእስልምና ሃይማኖት እምነትና አስተሳሰብ ጋር ግንኙነት ያለው ጉዳይ አይደለም። እየሆነ ያለው በገላ ላይ የሚፈጸም የከፋ የሰውነት አካል ትልተላ ነው። በተባበሩት መንግሥታት ድርጅት ዘገባ መሠረት ከአምስት የኬንያ ልጃገረዶችና ሴቶች አንዷ ግርዛት ተፈጽሞባታል። ሆኖም ስሜት ስሜትና ሰውነታቸውን መልሶ ለመጠገን በሚደረግላቸው የቀዶ ጥገና እርዳታ ተስፋቸው ታድሷል። ይህ በመሆኑ በእጅጉ ተደስቻለሁ፣ በጣም ተደስቻለሁ። ሌሎች በርካታ ሴቶችም ከዚህ ተጠቃሚ ይሆናሉ የሚል ተስፋ አድሮብኛል። ዶክተር ባወርስና የቡድናቸው ባልደረቦች ወደ ዩናይትድ ስቴትስ ከተመለሱ በኋላ የቀዶ ጥገና እርዳታ እንዲቀጥል የኬንያን ዶክተሮች እያሰለጠኑ ነው። የሆነ ሆኖም የሴት ልጅ ግርዛት ከዓለም ላይ እንዲወገድ መፍትሄው መልሶ ጥገና ሳይሆን ጨርሶ እንዲቆም ጎጂነቱን በማስገንዘብ የሚሰጥ የመከላከያ ትምህርት መሆኑን ያሰምሩበታል። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገራለን። የሳውዲ አረቢያው ንጉሥ ሳልማን ለሀገራቸው ሴቶች ተጨማሪ መብቶች ይከበሩላቸው ዘንድ በሚል ሰሞኑን ያስተላለፉት ውሳኔ ከአንዳንዶች ብዙ ሙገሳ ያተረፈላቸው ነው። በአንጻሩ ታዲያ ያለ መደሰትና የውቀሳ ውርጅብኝም የሚያጎርፉባቸው አልጠፉም። ምንም እንኳን የሳውዲ አረቢያ ሴቶች ከንጉሳቸው አዳዲስ ነጻነቶች ቢቸሯቸውም አሁንም ባሉበት አዲስ ሁኔታም ቢሆን ከሌሎች ብዙ ሀገሮች በተለይም ደግሞ ከምዕራብ መሰሎቻቸው ጋር ፈጽሞ ሊተካከሉ አይችሉም፣ ይላል ሪፖርተራችን። ኤድዋርድ የራኒያ ከካይሮ ያጠናቀረውን ዘገባ ሰለሞን አባተ ይዞ ቀርቧልወ ረመ ሸሪ መክ ልን የሳዑዲ ቴሌቪዥን የግርማዊነታቸውን አዋጅ ባለፈው ሳምንት ሲናገር ብዙ አጀብ እና ስርዓት አልነበረውም። እንግዲህ የሳዑዲ አረቢያ ወይም ሳዑዲ አረቢያ ውስጥ በተለያዩ ምክንያቶች የሚገኙ ሴቶች የወንድ ጥበቃ ወይም አማካሪነት ሳያስፈልጋቸው አንዳንድ ውሳኔዎችን በራሳቸው ማድረግ ይችላሉ። ከሸሪዓ ጋር አይጋጭም ተብሏል። ውሳኔው የተላለፈው የመንግስትን አገልግሎቶች ለማግኘት በጾታዎች መካከል አመሳሶ መኖር እንደሌለበት እየጮሁ የሚወቅሱ ብዙ ሮሮዎች በመሰማታቸው መሆኑን ሐሳ አልዱሌኒ የሚባሉ የህግ አማካሪ ለመንግስቱ ቴሌቪዥን ተናግረዋል። አሁን ሴቶች የተለያዩ የመንግስት አገልግሎቶችን ማግኘት ይችላሉ። እነዚህ መብቶች የማንንም ወንድ ይሁንታ ወይም ስምምነት ሳይጠብቁ ወይም ሳያስፈልጋቸው ለከፍተኛ ትምህርት መመዝገብን፣ የባንክ ሂሳብ መክፈትን፣ የእስራት ጊዜያቸውን የጨረሱም መውጣትን ያካትታሉ። ገና ለሴቶች የግል ውሳኔና እርምጃ ያልተለቀቁ ነጻነቶችም አሉ። ለምሳሌ ፓስፖርት ለመጠየቅ፣ ወደ ውጪ ለመጓዝ፣ ጋብቻ ለመፈጸም ከቤተሰብ የወንዱ ፈቃድ ስምምነት እንዲኖር ያስፈልጋል። ሴቶች ስለ መብቶቻቸው ይበልጥ እንዲያውቁ መንግሥቱ የሰብአዊ መብቶች ተሟጋች ቡድኖችና መገናኛ ብዙሃኑ ብዙ መሥራት እንደሚጠበቅባቸው ጸሐፊዋ ማሐባ አሻን በሳዑዲ መንግሥት ቴሌቪዥን ቀርበው መክረዋል። አልመርአ ነፍስሃ ተክፈል ከቲር ምን ሑቁቀሃ ወዋጅባት። ሴቶች ብዙውን ጊዜ ስለ መብቶቻቸው አያውቁም። ለተመሳሳይ ሥራ እኩል ክፍያ ወይንም ደሞዝ መከፈል እንዳለባት ወይንም ሰላሳ በሚሆኑ የሙያ መስኮች ላይ ሴቶችን መሳተፍ እንደሚችሉ አያውቁም። የመማክርት ሸንጎ የሆነው አልሹራ ምክር ቤት አባል የሆኑ ሰላሳ ሴቶች እንዳሉ መሃ በአሻን አመልክተዋል። የአሁኑ የንጉስ ሳልማን የተወሰኑ የሴቶች መብቶችና ነጻነቶች እውቅና ህግ የወጣው ሳዑዲ አረቢያ የተባበሩት መንግስታት ድርጅት የሴቶች ጉዳዮች ኮሚሽን አባል እንድትሆን በቅርቡ ከተመረጠች ወዲህ ነው። በሴቶች ላይ የበረታ ጭቆናና አፈና ታካሄዳለች እየተባለች ያለማቋረጥ የምትከሰሰዋ ሳዑዲ አረቢያ የመንግስታቱ ድርጅት የሴቶች ጉዳዮች ቃፊር የሆነው ተቋም አባል ሆና መመረጧ በእጅጉ ያበሳጫቸው የሰብአዊ መብቶች ተሟጋች ቡድኖችና ግለሰቦች ቁጣቸውን እያሰሙ ናቸው። የሳዑዲ አረቢያን መንግሥት የጾታ መድሎ አራማጅ የእምነት አገዛዝ ሲሉ የጠሩት አንዲት ካናዳዊት እንደራሴ ምርጫው ያስጠላቸው፣ ያጥወለወላቸው መሆኑን ተናግረዋል። ለሰብአዊ መብቶች በዓለም ዙሪያ መከበር የሚሟገተው ሂዩማን ራይትስ ዋች ሦስት የአውሮፓ ሀገሮች ሳዑዲ አረቢያ ለኮሚሽኑ አባልነት እንድትመረጥ ድምፅ መስጠታቸውን ጠቁሞ የቤልጂክ ጠቅላይ ሚኒስትር ግን ዘግይተው ሀገራቸው ስለሰጠችው የይሁንታ ድምፅ የተቆጩ መሆናቸውን ማስታወቃቸውን አመልክቷል። ለመሆኑ ምን ሲደረግ ነው ጨቋኙ የሳውዲ አረቢያ መንግሥት ዓላማው የጾታዎች እኩልነት እንዲከበር ማድረግና የሴቶችን የውሳኔ ሰጪነት ስፍራ ማስፋትና ማጠናከር የሆነ ኮሚሽን አባል የምትሆነው ሲል ጠይቋል ሁማን ራይትስ ዋች በማኅበራዊ ሚዲያው መድረኮች ላይ እየበረታና እየጎላ የመጣው የሳዑዲ ተሟጋቾች ዘመቻ በተጨማሪም እጅግ ያረጀና ያፈጀ የሚባለው ሴቶች መኪና እንዳያሽከረክሩ የሚከለክለው እገዳ እንዲሰረዝ ግፊት እያሳደረ ነው። ምንም እንኳ ብዙ ሴቶች በዚያ እገዳ ላይ ያላቸውን ተቃውሞ ለማሳየት መኪኖችን በአደባባይ ሲያሽከረክሩ ቢታዩም የሰውን አስተሳሰብ ግን መለወጥ እንዳልቻሉ ይሰማል። በዚህም ምክንያት ይመስላል ምክትል አልጋ ወራሽ መሐመድ ቤን ሳልማን ያንኑ አስተሳሰብ ሰሞኑን ለጋዜጠኞች ያስተጋቡት ሴቶች መኪና እንዳይነዱ ያደረጓቸው ከሃይማኖታዊ ክልከላዎች ይልቅ ማህበራዊ ጫናዎች ናቸው። ሴቶች መኪና ለመንዳት የሚያደርስ ችሎታ ወይም ብቃት አላቸው ብሎ የሳዑዲ ኅብረተሰብ ገና እንደማያምንና ሴቶችን እንዲያሽከረክሩ መፍቀድ አደጋ አለው ብለው እንደሚያስቡ አልጋወራሹ አክለው ተናግረዋል። ምንም እንኳ የቀድሞው ንጉሥ አብደላ ሴቶች ድምፅ እንዲሰጡና ለአካባቢ ሥልጣናት መወዳደር እንዲችሉ ቢወስኑም ብዙ አክራሪ የሆኑ የሳዑዲ አረቢያ የእምነት መሪዎች ግን ለሴቶች ተጨማሪ መብቶችንና ነጻነቶችን የማረጋገጥን ሐሳብ አጥብቀው ሲቃወሙ ይሰማሉ። ሳዑዲ አረቢያ አሁንም በጾታ ላይ የተመረኮዘ መድሎ የምታደርግ ሀገር ነች። ሴቶቿም ከራስ እስከ ግርጣቶቻቸው እንዲሸፈኑ ግዴታ አለባቸው። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ የፌዴራሉ የምርመራ መስሪያ ቤቱ ኤፍቢአይ ስራ አስኪያጅ ጄምስ ኮሚን ማባረራቸው በዋሽንግተን ዲሲ የፖለቲካ ማዕከሎች ትርምስና የቃላት ጦርነት ቀስቅሷል። በተለይ የራሽያ መንግስት በዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ጣልቃ ገብነት አሳይቶ እንደሆነ የሚደረገው ምርመራ እያወዛገበ ነው። የአሜሪካ ድምፁ ማይክል ቦመን እንደዘገበው የትራምፕ አስተዳደር ሰራተኞች ከዋይት ሀውስ ቤተ መንግሥት ሲሰጧች የነበሩትን አስተያየቶች የሚቃረን ሀሳብ ከፕሬዚዳንቱ ተሰምቷል። ሄኖክ ሰማግዜር ዝርዝሩን ያቀርባል። የራሻ የምርጫ ጣልቃ ገብነት መኖር አለመኖሩን ይመረምሩ የነበሩትን የኤፍቢአይ ማለትም የፌዴራል የምርመራ ቢሮ ሥራ አስኪያጅ ጄምስ ኮሚን ከኃላፊነታቸው ለማንሳት ፕሬዚዳንት ትራምፕ ብዙ ምክንያቶችን አስቀምጠዋል። ጥሩ ስራ እየሠራ አልነበረም። የዋይት ሀውስ ቤተ መንግስት ቃል አቀባይ ሳራ ሳንደርስ ደግሞ እንዲህ ብለዋል። የኤፍቢአይ ሰራተኞች ከላይ እስከታች በስራ አስኪያጁ መተማመን አጥተው ነበር። ከዋይት ሀውስ ቤተ መንግስት የወጡ ንግግሮች ግን በህዝብ ተወካዮች ምክር ቤት ቀርበው ምስክርነት ቃላቸውን በሰጡት የኤፍቢአይ ተጠባባቂ ስራ አስኪያጅ አንድሩ ማካቢ አልተንጸባረቀም። ዲሬክተር ኮሚ ንጆይድ ብሮድ ስፖርት ስራ አስኪያጅ ኮሚ በኤፍቢአይ ሠራተኞች ዘንድ ከፍተኛ ድጋፍ ነበራቸው። ይሄ ድጋፍ አሁንም እንዳላውቃለሁ። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ሦስት ጊዜ ሚስተር ኮሚ ከራሺያ ምርመራቸው ጋር በተያያዘ የምርመራ ተጠርጣሪ እንዳልሆንኩ ነግረውኛል ስላሉትም የዩናይትድ ስቴትስ ሴናተሮች ጥያቄ አንስተዋል። ሪፐብሊካኗ ሴናተር ሱዘን ኮሊንስ ለኤፍቢአይ ተጠባባቂ ሥራ አስኪያጅ አንድሩ ማካቢ የሚከተለውን ጥያቄ አቅርበዋል። በኤፍ ቢአይ አሰራር መሠረት ምርመራ ለሚደረግባቸው ግለሰቦች እየመረመርንህ እየመረመርንሽ ነው የሚል መረጃ ይሰጣሉ። እንደዚህ አይነት አሰራር እንዳለ አላውቅም። ከኤንቢሲ የቴሌቪዥን ጣቢያ ዘጋቢ ሌስተር ሆልት ጋር ትራምፕ ሲነጋገሩ አስረግጬ የጠየቅኩት እኔን እየመረመርከኝ ከሆነ በግልጽ ልትነግረኝ ፈቃደኛ ነህ አልኩት። ከዚያ እየመረመርኩህ አይደለም አለኝ። በኮንግረስ የዴሞክራቲክ ፓርቲው የሕዝቡ ወኪሎች በኮሚ መባረር እርር ድብን ብለዋል። ሴናተር ማርክ ዋርነር በትራምፕ የምረጡኝ ዘመቻና በራሽያ መንግሥት መካከል ግንኙነት ከነበረ በቀጥታም ሆነ በምስጢራዊ ልኡካን እያጣሩ የነበሩ መርማሪ ናቸው የተነሱት። ፕሬዚደንቱ ኮሚን ከሥራቸው ያባረሩት የምርመራ ሰነድ ስለተከፈተባቸው ነው ወደሚለው ድምዳሜ ለመድረስ የሚያስቆሙ ሐቆች አይታዩም። በፍጹም ተቀባይነት የሌለው ውሳኔ ነው። አንዳንድ ሪፐብሊካኖች ትራምፕ ኮሚን ለምን በዚህ ወቅት አባረሩ የሚለውን ጥያቄ አንስተው፣ ሆኖም የማባረር ሥልጣን አላቸው ሲሉ ተደምጠዋል። የኤፍቢአይ ተጠባባቂ ስራ አስኪያጅ አንድሩ ማካቢ የራሻ ምርመራ መቀጠል አለበት ብለዋል። የኤፍቢአይ ሰራተኞች የያዙት ምርመራ ሁኔታዎች ቢቀየሩም እንኳ መቀጠል አለባቸው። የፌዴራሉ የምርመራ ቢሮ የቀድሞ ስራ አስኪያጅ ጄምስ ኮሚ ለሴኔቱ የደህንነት ጉዳዮች ኮሚቴ እንደ አሜሪካዊ ዜጋ ቀርበው በዝግ ስብሰባ የምስክርነት ቃላቸውን በሚቀጥለው ሳምንት እንደሚሰጡ ይጠበቃል። ክቡራትና ክቡራን አድማጮች የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ ሶስት ሳይ ከሰላሳ ሶስት መሆኑን ያመለክታል። ከአዲሱ አበበ የሰዓቱን ያለም ዜና። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ አንድ ሰው የኢቦላ ቫይረስ እንዳለበት ታወቀ። ደብሊው ኤች ኦ ማለት የዓለም ጤና ድርጅት እንዳስታወቀው ባለሥልጣናት በላቦራቶሪ ምርመራ ነው በአንድ ቤስ ኦዌሌ በተባለ ክፍለ ሀገር ስርጭቱ የታየው። ማላዊ ከዩናይትድ ስቴትስ ጋር በመተባበር የዚህ ዓመቱን የአፍሪካ የየብስ ወታደራዊ ኃይል ጉባኤን አስተናገደች። በአህጉሪቱ ዙሪያ ያሉ ወታደራዊ መሪዎች ስለ ክልላዊ ትብብርና ወሳኝ ስለሆነው የሰላም ጥበቃ ክህሎት ለመስራት በጉባኤው ላይ ተገኝተዋል። በደቡባዊ አፍሪካ አዝመራ በማውደም ላይ የሚገኝ የትልት ሰራዊት ወደ ሌሎች ሀያ የሰሜን አፍሪካ አገሮች ተዛመተ። አገሮቹ ዛምቢያ፣ ዚምባብዌ፣ ቦትስዋና፣ ናሚቢያ፣ ደቡብ አፍሪካ፣ ማላዊ፣ ሞዛምቢክ እና ስዋዚላንድ ናቸው። በክፍት የስደተኞች ፖሊሲዋ የምትታወቀው ኡጋንዳ ከ1.2 ሚሊዮን በላይ ስደተኞችና ጥገኝነት ፈላጊዎችን ተቀብላለች። ከእነዚህ መካከል 920 ሺህ የሚሆኑት ደቡብ ሱዳናውያን ናቸው። አርዕስተ ዜናው በዚህ አበቃል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻቸው አሉ ከበደና አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭት በርሰሪዎቹ እንዳዳመጣችሁ ትጀምረናል። ለዚህ ክፍል ቀዳሚ ወደ ሆነ ዘገባ እንወስዳችኋለን። በወቅታዊ ርዕስ ላይ ያተኮረ ቅንብር ነው። ባለፈው ቅዳሜ ለእሁድ አጥቢያ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ ወይም የጀልባ መገልበጥ ክስተት በኋላ በመቶዎች የተቆጠሩ ሰዎች ማለቃቸውን ወይም የደረሱበት ያለመታወቁን የተባበሩት መንግስታት የስደተኞችና የፍልሰት ጉዳዮች ድርጅት አስታውቋል። ባለፈው አምስት ወር ብቻ በጀልባ ለመሻገር የሞከሩ ከአንድ ሺህ በላይ ስደተኞች ህይወታቸው ሲያልፍ በመቶ ሺህ የሚቆጠሩ ደግሞ ጣሊያን የባህር ወደቦች መቃረባቸውን አመልክቷል። በተለያዩ ድንበሮች ወደ ሊቢያ የሚገቡት በርካታ ስደተኞች የተለያዩ አደጋዎች ወይም ለተለያዩ አደጋዎች ተጋልጠው መሆኑም ይታወቃል። በተለይም በህገ ወጥ አዘዋዋሪዎች የሚደርስባቸው በደል እጅግ በጣም አስከፊ መሆኑን ነው በጉዞ ያለፉ ስደተኞች የሚናገሩት። የህገ ወጥ ስደተኛ አዘዋዋሪዎቹ የተደራጁና እርስ በእርስም በጥቅም የተሳሰሩ መሆናቸውን ያመለክታሉ። የህገ ወጥ አዘዋሪዎቹ ማንነት ሲገለጽም አፍሪቃውያን መሆናቸው የሱዳን የሶማሊያና የኤርትራ እንዲሁም የኢትዮጵያ ዜግነት ያላቸው ደላሎች ከፍተኛውን ቁጥር እንደሚይዙ በጉዞ ያለፉት ስደተኞች ይናገራሉ። የደላሎቹ ስደተኞች የስደተኞቹ ግንኙነት ምን ይመስል ይሆን? የደላሎቹና የስደተኞቹ ግንኙነት ምን አይነት ገጽታ ይኖር ይሆን? ምን ያህል ገንዘብስ ለጉዞ ያስፈልጋቸዋል? በሊቢያ ደላሎች ይገኙበታል ወደ ተባለው በስልክ ህገ ወጥ ደላሎችን እንዲሁም ከሁለት መቶ በላይ የሚሆኑ ለሁለተኛ ደላላ የተሸጡ ወይም የተሸጋገሩና በአንድ መጋዘን ውስጥ ታፍነው ከተቀመጡ ስደተኞች መካከል ጥቂቶቹን መስታወት አራጋው አነጋግራ ተከታዩን ይዛ ቀርባለች። በርካታ ህገ ወጥ ስደተኞች ከሊቢያ ጣሊያን በሚያደርጉት ጉዞ ላይ የሚገጥማቸውን ረሃብና ጥም በህገወጥ አዘዋዋሪዎች መደብደብ፣ መደፈር፣ ለሌላ ህገወጥ አሸጋጋሪ መሸጥ፣ አልፎም በተለያዩ እስር ቤቶች ውስጥ ለወራት መማቀቅ የተለመደና መፍትሄውም እየተወሳሰበ እንደመጣ የስደተኞች ድንበር የለሽ ሐኪሞች ቡድን አስታውቆ ነበር። ከዚህ ቀደም ከሱዳን ሊቢያ ከሊቢያ ባህር አቋርጠው ወደ ጣሊያን የገቡ የተለያዩ ወጣቶችን አነጋግረን ነበር። ሁሉም የጉዞውን አስከፊነትና በህገ ወጥ የስደተኞች አዘዋዋሪ ደላሎች የሚደርስባቸው በደል ዘግናኝ እንደሆነ ነው፣ ደጋግመው የሚናገሩት። በደል ይፈጽማሉ የተባሉትንና በሊቢያ በረሃ ላይ የሚገኙ ህገ ወጥ ስደተኛ አዘዋዋሪዎችን ስልክ ቁጥር አፈላለግን። እናም ጥቂት ስልክ ቁጥሮች በጉዞ ካለፉ ወጣቶች አገኘን። ደላሎቹ ይገኙበታል በተባለው የመጀመሪያው ስልክ ያገኘ ነው ለጉዞ የተጠየቁትን መክፈል ያቃታቸው ለሌላ የስደተኛ አሸጋጋሪ ተሸጠው የሚገኙና እንደነገሩን ከሆነ በጠቅላላው ቁጥራቸው ከሁለት መቶ በላይ እንደሆኑ ከዚህ ውስጥ ከአምሳ በላይ የሚሆኑት ኢትዮጵያዊ እንደሆኑ በአንድ መጋዘን ውስጥ ታሽጎባቸው እንደሚገኙ በቀን አንድ ብቻ አነስተኛ ምግብ እንደሚቀርብላቸው ነው የገለጹልን። ለምኛ ውስጥ ታሽግና ያለ ነው ታሽግና ያለ ነው። ያለ ማን ነው አሽጎ ያስቀመጣችሁ? አዚዝ የሚባል አለ አዚዝ የሚባል ሱዳናዊ ነው አዚዝ የሚባል ሰብሳሪ ነው። እየመጣን እያለን በሌጋል እየመጣን እያለን እዛ ብርሃ ላይ ተሽጠን እንጂሸጥ። ማን ይሸጣችሁ? አኔ የምናውቃል በዛ መንገድ ላይ ያሉ ዳሽ ምናምን የሚባሉ ምስ ናቸው። በቃ መንገድ ላይ ማን እንደሚሸጥ አይታወቅም። በስልክ ነው የሚሸ ማ ሁለት የሶስት ተሽታል ይለዋለ። እና ምን የምናውቀው ነገር የለንም። ካልከፈላችሁ በቃ አትወጡም። እያ የከፈል ራሱ ሁላ አልወጣም እስካሁን ስንት ናችሁ? እስከ ሁለት ሞቶ ምናምን ደርሳል። ኢትዮጵያዊ ኤርትራዊ? አዎ ኢትዮጵያን የኤርትራ ሆነ አለ ብዙ ኤርትራ ሆነው ኢትዮጵያ ትንሾች ነ ወደ አምሳ ምናምን ለሆን ሴቶች ህጻናት አሉ ሴቶች ህጻናት አ የተወሰናለ፣ አንድ ሁለት ሶስት ምናምን ህጻናቶች ማለት ነው። አሁን ምንድን ነው የምትጠብቁት? እዛ ታስራበር መውጫ ብር ነው የምንጠብቀው። ካልከፍትርያው መውጫ ያለ። የድንበር የለሹ የሐኪሞች ቡድን በሊቢያ የሚገቡት የስደተኞች ቁጥር እየተባባሰ መምጣቱንና ከሊቢያ ወደ አውሮፓ ለመሻገር ከሚሞክሩት ስደተኞች መካከል ቁጥራቸው ትንሽ የማይባል ሴቶች እንደሚገኙ በጉዞ ላይ የሚገጥማቸውን የመደፈር አደጋን ተከትሎ የሚከሰተውን እርግዝና ለመከላከል የእርግዝና መከላከያ እንዲወስዱ ማበረታታቱንም አስታውቆ ነበር። ከታገቱት ውስጥ ስሟን መጥቀስ ያልፈለገች ከአዲስ አበባ የመጣች ወጣት ያሉበትን ሁኔታ ትገልጻለች። ከአዲስ አበባ ምን ያህል ጊዜ ሆነሽ አሁን ሊቢያ? አስር ወላሁኝ ንድሆና ስለዚህ ምንም ነገር ያው በቃ ተዘክተን ያለው ስልክም በቃ እንደልባት ታገኝ ምናምን ነገር በቃ እና ስንት ብር ተጠየቅሽ አንቺ? እኔ አምስት ሺ አምስት መቶ ዶላር ተጠየቅሽኝ። እንደመጣሽ ከፍለን ነበረ። የከፈልነው ስንት ከፈልሽ? እንደመጣሽ ሁለት ሺ ዶላር ከፍ በቃ ደላሎቹ ይጠቀሙበታል። ወደ ተባለው ሌላኛው ስልክም ደወልን። እኔ ያው እዛ ያሉትን ስደተኞች ፈልጌ ነበረ። ምን ለመሰለኝ ምክንያቱ ምንድን ነው? አልገባኝም ምክንያቱ ያው ከኢትዮጵያም ከኤርትራም ብዙ ወጣቶች እየተሰደዱ ነውና እና ይህን ስልክ የታገኘሽ ከስደተኞቹ አንዳቸው ናቸው የሰጡኝ። ማንድ ማ ይባል ስማቸውን እንኳን እኔ ማላቀው፣ በዚህ ስልክ ነው ደውሎ የሰጠች ወይስ? አይ በዚህ ስልክ ነው የሰጡኝ። እኔ ሌሎች በባህር የገቡ ልጆች አግኝቼ እነሱን ሳናገር ምናልባት ካናገሩሽ ያለውን ሁኔታ እንዲነግሩሽ ከፈለግሽ ደውይላቸውና ሞክሪ ብለው ነው የሰጡኝ

አሁን ምን እየሰራህ ነው ያለኸው? እና መርከብ ላይ የወጡ የሞቱ አሉ፣ ስለ እነሱ ሰምታችኋል? እሱማ ጸጋ ነው። ካገኘሁትማ በጣም ጸጋ ነው። በቁሜ እየሞትኩ አይደለ እየነበረ ምን አልከኝ? ቢንኮሻ እኮ በቁሜ እየሞትኩ ነበረ። እኔ ተናግሬ ምፈራሱ አይደለሁም በመድኃኒዓለም እ እ እኔ ፈርቼ አላውቅም፣ መድኃኒዓለም ምን አልኩሽ? በቃ በ ጋር እናውራሻለሁ። ያው እንደውም ዛሬ የሚገርምሽ ጫት የለም። በቃ ቀጠፋችንን እየቃምን ምናምን ምርጥ ምርጥ ነገር አግኝቻለሁ እኮ። ምን አገኘህ? እስቲ ለምሳሌ ንገረኝ እ የገባሁበት ቤት ደስ ይላል። በስርአት እየኖርኩ ነው። እዚህ በመርከብ የሚያሻግሯችሁ ደላሎቹ አሉ አይደለም? እነሱን ማግኘት ማለት መለስን ማግኘት ማለት ነው፣ ከመቃብር ማንሳት ማለት ነው። የት ነው ያሉት? አሁን እናንተ የት ናችሁ? እነሱ የት ነው ያሉት? ራቅ ብለው ነው ያሉት፣ ባህር አካባቢ እና አያናግሩም ሰው አይገኝም። አሁን ምን እየሰራህ ነው የምትውለው? እኔ ቁጭ ብለን ነው የምንለው። ተኝተን እንላለን። ቁርስ ሲደርስ ቁርስ እንጠራለን፣ እንበላለን። ሻወር ወስደን ተመልሰን ቁጭ እንላለን። እራት ሲደርስ እራት እንበላለን። ቀን ሲደርስ እንነሳለን። ሌላ ስልክ ሞከረን ምንድነው የፈለግሽ? አንቺ ምን ያህል እንደምታስከፍሉ ማወቅ ፈልጌ ነው። ምን አገባሽ? እዚህ ሰው አለ የለም? ካለ ጠይቅን፣ ስሙ ልጠራልሽ መጋናኘ ካለለ ደግሞ ዝም ብለሽ አትደውሉ። እሺ አሁን ደላላ ነህ አይደል አንተ? ያው እያሸጋገርክ ነው መቼም። ምን አገባሽ ምን አገባሽ። ስንት እንደምታስከፍሉ አሁን ለኢትዮጵያ፣ ለኤርትራ ስንት እንደምታስከፍሉ ማወቅ ፈልጌ ነው። ሀያ ሺህ ዶላር ሀያ ሺህ ዶላር። ለኢትዮጵያዊ ለሁሉም አንድ አይነት ተመን ነው ወይስ ይለያያል? ከሰው ሰው። ስንት ሰዎች አሉ አሁን እጃችሁ ላይ? ሰላሳ ሰው ሰላሳ ሰው መቼ ነው የሚነሱት? በሦስተኛው ስልክ ስንሞክር ኤርትራዊ እንደሆነና ምንም አማርኛ መናገር እንደማይችል ገለጸልን። የትግርኛው ክፍል ባልደረባችን ተወልደ ወልደ ገብርኤል እንዲያናግረውም አገናኘ ነው አሎ ሰማካሎ ክንደይ አርባት አርባት አርባት አርባት እንታይ ዶላር አሎ እሰማሃለሁ ስንታልከኝ አራት አራት አልኩህ እኮ አራት ማለት ዶላር አራት መቶ ወይስ አራት ሺህ አራት ሺህ አራት ሺህ ከሊቢያ ለማሻገር ነው? አይደለም ከካርቱም ነው። ከካርቱም ሊቢያ ሲደርሱ ማን ይቀበላቸዋል? ሊቢያ ሲደርሱ እዚያ ደግሞ እንደገና ይከፍላሉ። የተባበሩት መንግስታት የስደተኞች ድርጅት በድረ ገጹ ባስቀመጠው መረጃ መሰረት በዚህ ወር ብቻ እስከ ትላንት በስቲያ ባህር አቋርጠው ጣሊያን የገቡ ዓለም አቀፍ ስደተኞች ቁጥር 53165 ደርሷል። እስከ ትላንትናዋ ዕለት ድረስ 1344 ምናልባትም በግምት ከዚያም በላይ የደረሱበት ያልታወቀ ወይም ሕይወታቸው ያለፈ ስደተኞች እንደሚኖሩም አስታውቋል። ከአፍሪካ ያለፈውን ወር ጨምሮ በዚህ ወር 4747 የናይጄሪያ ስደተኞች ቁጥር በአንደኝነት ደረጃ ላይ ተመዝግቧል። 21295 ጣሊያን በደረሱ የስደተኞች ቁጥር ደግሞ ኤርትራ ተከታይ ሆናለች። መስታወትን ስለ ዘገባዋ እናመሰግናለን። ወደ ተከታዩ ሳምንታዊ ቅንብር አፍሪካ ነክ ርዕሶች በአዳነች ፍሳሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የማርኮን በፈረንሳይ መመረጥ በአፍሪቃ ላይ የሚኖረው አንደምታ፣ ከቦኮ ሐራም እገታ ነፃ የወጡ ሴት ተማሪዎች ሁኔታ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የብሪታንያ የስርጭት ኮርፖሬሽን ቢቢሲ ድረገጽ ላይ የወጣ ጽሑፍ ባለፈው እሁድ ፈረንሳይ በተካሄደው ምርጫ ኢማኑኤል ማርኮን ማሸነፋቸው ያስደሰተው አውሮፓውያንን ብቻ ሳይሆን ብዙ አፍሪቃውያንም ጭምር እንደሆነ ያወሳል። የተመራጩ ፕሬዝደንት ደጋፊዎች በመሃል ፓሪስ በሚገኘው ሉቭር ሆነው ማርኮን ወጥተው ንግግር እንዲያደርጉ ሲጠባበቁ ከአይቨሪ ኮስት እውቅ ባንዶች አንዱ መድረክ ላይ ወጥቶ ለ15 ደቂቃዎች ያህል ትልቅ የዳንስ ትርኢት እንዳሳየና በዛው የከተማ ክፍል የማይዘወተር የሙዚቃና የዳንስ ውዝዋዜ የፓሪሱን ሌሊት እንዳደባልቀው የቢቢሲ ድረገጽ ዘገባ ጠቅሷል። ይህም ተመራጩ ፕሬዚዳንት በአፍሪቃ ላይ በጎ አመለካከት እንዳላቸው ማመልከቱንና ማርኮን ያሸነፉበትን ግልጽነትና ሰፊ ዘርፍ ያለው አመለካከትን እንደሚያንጸባርቅ ዘገባው አክሏል። እንዲህ አይነቱ የአፍሪቃ ሙዚቃና ዳንስ በመሃል ሉቭር ሲታይ የተሸነፉት ጽንፈኛ ቀኝ አመለካከት ያላቸው ለፔን የባህል ወረራ አድርገው በማየት ሊዘገንናቸው እንደሚችል ዘገባው ሳይጠቅስ አላለፈም። ማርኮን በምርጫ ውድድር ወቅት በአፍሪቃ ላይ ስላላቸው ፖሊሲ ብዙም የተናገሩት ነገር አልነበረም፣ ምክንያቱም ስለ አፍሪቃ ማንሳቱ ለማሸነፍ የሚያስፈልጋቸው ወሳኝ ነጥብ አልነበረምና። ይሁንና በአፍሪቃ አጀንዳቸው ላይ እስላማዊ ጽንፈኝነትን መታገሉ አብይ ቦታ የሚይዝ ይመስላል። ማርኮን የተመረጡት ከቅርብ ዓመታት ወዲህ እስላማውያን ባደረሷቸው ጥቃቶች ምክንያት የአስቸኳይ ጊዜ አዋጅ በታወጀበት ወቅት ነው። አንዳንዶቹ ጥቃቶች ከአፍሪቃ ጋር ግንኙነት ባላቸው ሰዎች የተፈጸሙ ናቸው። በምርጫው ዘመቻ ወቅት በአሸባሪዎች የተጎዳችው ፈረንሳይ ብቻ እንዳልሆነች ጠቅሰው አፍሪካ በአሸባሪዎች ላይ የምታካሄደው ትግል እየጨመረ ሄዷል ብለዋል ተመራጩ ፕሬዚደንት። ይህም በማሊ በቡርኪና ፋሶና በአይቨሪ ኮስት አይተነዋል ሲሉ ተመራጩ ፕሬዚደንት ማከላቸውን ዘገባው ጠቅሷል። ፈረንሳይ በአፍሪቃ ሳሕል ክልል አሸባሪነትን ለመዋጋት አራት ሺህ ወታደሮች መድባለች። ተመራጩ ፕሬዝደንት ታዲያ እነዚህን ወታደሮች የመመለስ እቅድ የላቸውም። ከወታደራዊ አንጻር የማርኮን ፖሊሲ ከበፊቱ የተለየ አይሆንም። ተመራጩ ፕሬዝደንት አፍሪቃ ለፈረንሳይ ንግድ በከፍተኛ ደረጃ ክፍት እንድትሆን የሚቻላቸውን ሁሉ ያደርጋሉ። ይሁንና ከአፍሪቃ ጋር የሚኖረው አጋርነት በበለጠ ጠቃሚ የሚሆነው አፍሪቃ ጠንካራ አህጉር ስትሆን ነው የሚል እምነት እንዳላቸው ዘገባው ያወሳል። ፈረንሳይ ለውጭ እርዳታ ከምታወጣው ገንዘብ አብዛኛው ለአፍሪቃ እንደሚሆን፣ ከአጠቃላዊ የፈረንሳይ ገቢ ዜሮ ነጥብ ሰባት ከመቶውን ለአፍሪቃ እንደሚመድቡ ጠቁመዋል። ከዲሞክራሲ አንጻር ደግሞ ከአፍሪቃ ህብረትና ከክልላዊ ድርጅቶች ጋር በመስራት በመላ አፍሪካ መሰረታዊ ዲሞክራሲያዊ መተክሎች እንዲከበሩ እንደሚሰሩ ግልጽ አድርገዋል። ይሁንና ከሳቸው በፊት የነበሩት መሪዎች ተመሳሳይ ቃል ገብተው ሳይሳካላቸው የቀረ ሲሆን እሳቸው እንዴት በተግባር ላይ ሊያውሉት ይችላሉ በማለት የቢቢሲ ድህረገጽ ላይ የወጣው ጽሁፍ ጥያቄ አቅርቧል። ኢሚግሬሽንን በሚመለከት ደግሞ በተመራጩ ፕሬዚደንትና በተሸነፉት ሌፔን መካከል ያለው ልዩነት ሌፔን አፍሪቃውያንን የሚወዱት እዛው በአህጉራቸው እስከሆኑ ድረስ ነው። ማርኮን ግን ለፈረንሳይ አስፈላጊ እስከሆነ ድረስ የኢሚግሬሽን ፖሊሲን የሚደግፉ መሆናቸው ነው። በሌላ አነጋገር ተመራጩ ፕሬዝደንት የውጭ ሀገራት ተማሪዎችና ክህሎት ያላቸው ሰዎች ወደ ፈረንሳይ እንዲገቡ እንደሚያበረታቱ ተናግረዋል ይላል የቢቢሲ ድረገጽ ላይ የወጣው ጽሑፍ። አፍሪካኒውስ ድረገጽ ላይ የወጣ ጽሁፍ ደግሞ ናይጄሪያ ውስጥ ባለፈው ሳምንት ማብቂያ ላይ ከቦኮ ሓራም እገታ ነፃ የወጡት ሰማንያ ሁለት ሴቶች ተማሪዎችን መልሶ ለማቋቋም ጥረት እየተደረገ መሆኑን የናይጀሪያ ሴቶች ጉዳይና የማህበረሰባዊ እድገት ሚኒስትር አይሻ አልሐሰን ገልጸዋል። ከሶስት ዓመታት በፊት በቦኮ ሓራም የተጠለፉት ተማሪዎች ከቀዳማዊቷ እመቤት አይሻ ቡሃሪ ጋር በመዲናዋ ተገናኝተዋል። ከዚያ በኋላ ታዲያ ታግቶ የነበሩት ተማሪዎች ሕክምና ተደርጎላቸው ደህና መሆናቸው ከተረጋገጠ በኋላ ወደ እኛ ይመለሳሉ። የመልሶ ማቋቋምና ከህብረተሰቡ ጋር እንዲዋሃዱ የማድረግ ፕሮግራም ይጀመራል ሲሉ አይሻ አልሐሰን ገልጸዋል። እነሱን የማሰልጠንና ወደ ትምህርት ቤት ለመመለስ እንዲችሉ ማድረግ ግዴታችን ነው ብለዋል። አምና ጥቅምት ወር ላይ በቦኮ ሐራምና በናይጄሪያ መንግስት እንዲሁም በሌሎች አጋሮች መካከል በተደረገው ድርድር መሰረት 21 ተማሪዎች ተለቀው ነበር። አሁን ደግሞ 82 ተለቀዋል። ሶስት የቺፖክ ሴቶች ከአንድ ዓመት በላይ ለሆነ ጊዜ ታግተው ከቆዩ በኋላ ለማምለጥ ችለዋል። 57 ደግሞ በተጠለፉበት ዕለት አምልጠዋል። እስካሁን ባለው ጊዜ ከቺፖክ ሴቶች 113 የሚሆኑት አልተገኙም ይላል አፍሪካ ኒውስ ድረ ገጽ ላይ የወጣው ጽሑፍ። ተማሪዎቹ ባለፈው ቅዳሜ ከተለቀቁበት ጊዜ አንስቶ በመንግሥት እጅ ነው ያሉት። ልጆቹ በህክምና ምርመራ ላይ ባሉበት ጊዜም እንኳን ቢሆን ቤተሰቦቻቸው ሄደው ሊያዩቸው እንደሚችሉ ልጆቹ ራሳቸውን ቢሆኑ ከፈለጉ ቤተሰቦቻቸውን ጠይቀው ለመመለስ እንደሚችሉ የሴቶች ጉዳይ ሚኒስትሯ ጠቁመዋል። ቤተሰቦቿ ጋር ለመሄድ የጠየቀች አንዲት ተማሪ እንደሄደችና ለሁለት ሳምንታት ቆይታ እንደምትመለስ አይሻ አልሐሰን መግለጻቸውን ዘገባው አውስቷል። እዚህ ያሉት በግዴታ ሳይሆን በፍላጎታቸው ነው ሲሉ ሚኒስትሯ መግለጻቸውን ጽሑፉ ጠቁሟል። ልጆቻቸው የተጠለፉባቸው ቤተሰቦች ተወካይ ያኩቡ ኢንኬኪ እኛ ቅድሚያ የምንሰጠው ለጤንነታቸውና ለደህንነታቸው በመሆኑ ልጆቻችን የመልሶ መቋቋም ፕሮግራም ቢደረግላቸው አይከፋንም ማለታቸውን አፍሪካ ኒውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ልጆቹን ሄደው ያነጋገሩት ኢንኬኪ በደህና ጤንነትና መንፈስ እንደሚገኙ ጠቁመዋል። የሰማንያ ሁለቱ ልጆች ምስሎች፣ ቤተሰቦቻቸውና የአካባቢው ነዋሪዎች እንዲለዩቸው ተብሎ ወደ ቺቦክ ከተማ እንደተላከ ይህን ማድረግ ያስፈልገውም ባለፈው ዓመት በተገኘችው ከቺቦክ ከተጠለፉት ልጆች አንዷ ናት በተባለችው ልጅ ላይ ጥርጣሬ ተፈጥሮ ስለነበረ እንደሆነ ዘገባ አውስቷል። እስላማዊ መንግሥት ነኝ ለሚለው ቡድን ታማኝነቱን የገለጸው ቦኮ ሐራም ከ8 ዓመታት በፊት እንቅስቃሴ ከጀመረበት ጊዜ አንስቶ ቢያንስ ለ20 ሺህ ሰዎች ማለቅ ምክንያት ሆኗል። 2.6 ሚሊዮን የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። የቦኮ ሓራም ዓላማ በሰሜን ናይጄሪያ በሙስሊም የሚገዛ መንግስት መመስረት ነው ሲል አፍሪካን ኒውስ ድረ ገጽ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ወደ መጨረሻዊትን የፕሮግራም ቅንብር እናልፋለን። እሰጥ አገባ እሰጥ አገባ ሎላ ርዕሱ እስከሚጠፋኝ ድረስ ምንድነው ያለ ዛሬ ዛሬ አዲሱ የፖለቲካ ክርክር ባህል ከጠላትነት ይልቅ በመጠላላት ከመታያየት ይልቅ በጭብጥ ላይ ያተኮረና ጤናማ እንዴት መሆን ይችላል? በዚህ ፕሮግራም ላለፉት በርካታ ዓመታት ባህሉ ላይ እየሰራንባቸው የሁለት ወገኖች ሀሳቦችን እያቀረብን ሰዎች በጤናማ መንገድ መከራከር እንደሚችሉ ያሳየንበትን ዛሬ በምክንያት የዚህ ፕሮግራም ተሳታፊ የነበሩ የነበሩ ብያለሁ፣ ቀደም ብዬም ስለሌሉ ነው ዛሬ በሕይወት የአንድ ሰውን አስተዋጽኦ ሚና የሚመለከት የዚህ ፕሮግራም ተሳታፊ የነበሩ ወይም የሆኑ እነኝ እንኳን አሁንም የሚሳተፉ ናቸው። ሁለት ሰዎችን ጋብዘናል። ታዲያ አዲሱ ለምን ለመንደርደሪያው ያን ድምጽ ዛሬ መልሰን ለመጨረሻ ጊዜ አንሰማውም። መልካም በሰላማዊ መንገድ ችግሩን እንፍታ ማለት በጣም ጥሩ ነገር ነው። ግን ያንን ለማለት ለዛ የሚሆን ነገር ማመቻቸትን በመንግስት በኩል ይጠይቃል። ምን አድርገ ነው እና በእኔ ተርም እኔ በምለው መንገድ ግባ ነው ሰላማዊ መፍትሄ ማለት ወይስ ሰጥቶ መቀበል፣ ዋስትና መስጠት የሀገሪቱን የፖለቲካ ሁኔታዎች መቀየር እና ዴሞክራሲያዊ ስር እንዲረግጥ በማድረግ ለሁላችንም የሚሆን ሁላችንም እኩል የምንሳተፍበት የፖለቲካ ድባብ መፍጠር ነው የሚያስፈልገው። አቶ ፈቃደ ሸዋቀና ናቸው። አዲሱ እንደምታስታውሰው መታሰቢያ ዝግጅትን በመጠኑ ሳምንቱ አጋማሽ ላይ ሕልፈታቸውን ተከትሎ አዘጋጅተ ነበረ። ሰላማዊ መፍትሄን ሲሰብኩ የነበሩ የዚህ ፕሮግራም መደበኛ ታዳሚ የነበሩ የመንግስትን ፖሊሲዎች የሚተቹ ነገር ግን በስርአትና እውነተኛ አይነተኛ ለውጦች እንዲመጡ ሀሳባቸውን ሲያካፍሉ የነበሩ ሰው ናቸው። ዛሬ ስለሳቸው፣ ስለ ፖለቲካ ክርክር ባህል እንወያያለን ወይም እንመለከታለን። አቶ መኮንን ካሳ ከሲያትል ዋሽንግተን፣ አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ አካባቢ እንግዶቼ፣ የዚህ ፕሮግራም ረጅም ጊዜ የዘለቀ ደንበኞች ናችሁ። ለጊዜያችሁ በቅድሚያ አመሰግናለሁ። በጣም ለዛሬው ለየት ያለ የሰጥ አገባ መድረክ እነሻችን የዚህ ፕሮግራም የረዥም ጊዜ ተሳታፊ የሆኑ በኢትዮጵያ ጉዳይ ላይ በሚደረጉ ክርክሮች ጠንከር ብለው በሚነሱ ሀሳቦች በመከራከር የሚታወቁ ነገር ግን አቀራረባቸው ይበልጡን በጭብጥ ላይ ያተኮረ የዚህንም ፕሮግራም ባህሪ የሚከተል አቀራረብ የሚታወቁት አቶ ፈቃደ ሸዋቀና በቅርቡ ከዚህ ዓለም በሞት ተለይተዋል። በአንድ በኩል የእሳቸውን ጠባይ ይልቁንም ደግሞ የዚህም ፕሮግራም አይነተኝነት የሚገልጹ ጉዳዮች በኢትዮጵያ የፖለቲካ ባህል ሳይጣሉ ሳይሰዳደቡ መከራከር በጭብጦች ላይ ያተኮሩ ጉዳዮችን ማንሳት ምን ማለት ነው የሚለውን ማሳየት የሚችል አቶ መኮንን በተደጋጋሚ ተከራክረዋቸዋልና ና አቶ መኮንን የአቶ ፈቃደ ሸዋቀና ማለፍ ሳይሰሙ አልቀሩም። አመሰግናለሁ አቶ አሉላ። በጣም በጣም ነው ያዘንኩት። አቶ ፈቃደ ሸዋቀና በኢትዮጵያ ጉዳይ ላይ ያላቸውን ሪሊ ጥሩ ጥኑ እምነት እውቀት በተሞላበት ሁኔታ ለሚሰማቸውም ግለሰብ የሚሆን ለማህበረሰቡም በሀገራችንም ደረጃ በእናንተ ፕሮግራም በመቅረብ በተለያዩ ድረ ገጾች ደግሞ ብዙ ነገር በመጻፍ ሀሳባቸውን ሲያካፍሉ የነበሩ ሰው ናቸው። ይሄንን ሁኔታ ሁሉ በሚያደርጉበት ጊዜ እኔ ይመስጠኝ የነበረው በእርግጥ ሁላችንም እንደምናውቀው በአንድ ወቅት ኢትዮጵያ ውስጥ ከሚያስተምሩበት የስራ ሁኔታ የተገለሉ ሰው ነበሩ። አሁን በስልጣን ላይ ባለው መንግስት አርባ ሁለት የአዲስ አበባ ዩኒቨርሲቲ መምህራን ሲባረሩ ከተባረሩት አንዱ መሆናቸውን ነው እያነሱ ያሉት። አዎ፣ ያም እንኳን ሆኖ በግል ደረጃ እንደዚህ አይነት እንኳን የደረሰባቸው ሁኔታ እያሉ ከሚወዱት ሀገራቸውና ህዝባቸው እንኳን ተለይተው መጥተው በውጭ ሀገር እየኖሩ በተቻለ መጠን ስሜታዊነት በመቀነስ ነገሮችን እሳቸው በሚያምኑበትና በሚያውቁበት ደረጃ ከግለሰባዊም ሆነ ከማህበረሰባዊ ጥላቻ በራቀው ሁኔታ ሀሳባቸውን ሲያካፍሉ የነበሩ ሰው ናቸው እና መቼም ለኢትዮጵያ እሳቸውን የመሰለ ሰው ማጣቱ አንድ ኪሳራ ነው ብዬ ነው እኔ የማየው። ምንም እንኳ የተለያየ ሀሳብ የተለያየ ጫፍና ጫፍ ይዘን በተለያዩ ጊዜያቶች በተለያዩ አጀንዳዎች ላይ ብንከራከርም ብንጻጻፍም መጨረሻ ላይ መቼም ማንኛውም ኢትዮጵያዊ በልቡ አገሩን፣ ወገኑን ወዶ እሱ በሚያየው በሚያስበው ነገር መፍትሄ የተሻለ የሚመጣው በዚህ ነው ብሎ በማሰብ ደረጃ የሚያብራራ፣ የሚገልጽ፣ የሚወያይ ግለሰብ ማጣት ትልቅ ኪሳራ ነው ለሀገራችን። አመሰግናለሁ አቶ መኮንን። አቶ ገዛው ወደ እርስዎ ልለፍ። ምንም እንኳን እንደ አቶ መኮንን ግራና ቀኝ ከአቶ ፈቃደ ጋራ ተቃራኒ ሀሳብ ይዘው ባይከራከሩ፣ እርስዎም የዚህ ፕሮግራም ተደጋጋሚ ተሳታፊ ነው። አቶ ፈቃደ ግን በቅርበት ያውቋቸዋል። በፖለቲካ ተሳትፎም በተለያዩ መድረኮች ትገናኛላችሁ። የዋሽንግተን ዲሲ አካባቢም ነዋሪዎች ናችሁ። አቶ መኮንን እንዳነሱት ከስሜታዊነት ራቅ ባለ፣ ነገር ግን ለኢትዮጵያ የበጃል ያሉትን ጠንካራ ሀሳብ ገፍተው በመግለጽ ይነሳሉ። አቶ ፈቃደ ሸዋቀና እስኪ፣ እርስዎም የሚያውቁትን ያካፍሉን። ከማለፋቸው ጥቂት ሳምንታት በፊት በዚህ ፕሮግራም ላይ በሳቸው የተጀመረ ፕሮግራም እርስዎ ተሳትፎበት ነው ያለቀው። አቶ ግዛው እስኪ ያጫውቱን። አዎ ለእድሉ በጣም አመሰግናለሁ። አሉላ ፈቃደን ማስታወሰው ወይም የማውቀው ከዛሬ ሀያ ሶስት ዓመት አካባቢ ነው በአስራ ዘጠኝ መቶ ዘጠና ሶስት ይመስለኛል ህዝባዊ ወያኔ ሓርነት ትግራይ ስልጣን ከያዘ በኋላ ወደ ዲሲ ከአዲስ አበባ ዩኒቨርሲቲ ተባሮ ከመጣ ጊዜ ጀምሮ በፖለቲካ ድርጅቶች አካባቢም ይሁን በቤተሰብ ደረጃ አውቀዋለሁ። እና በሁለት ልጥቀሰው፣ አንደኛ በቤተሰብ ደረጃ ልጆቼ ሲወለዱ ሆስፒታል መጥቶ ጠይቀዋል።

በማህበረሰብ ግንኙነት እጅግ የታወቀ ሰው ነበረ። ልጆቹ እዚህም ሀገር ኢትዮጵያም ተምራው አድገው ስራ የያዙለት የልጅ ልጆችም ያየ ሰው ነው እና በዛ ለብል ይሄን ያህል ነው ማውቀው። በፖለቲካ ደረጃ ከኢደሀቅ ጀምሮ ኢደሀቅ የሚባል ድርጅት በአስራ ዘጠናዎቹ መጀመሪያ ላይ ትዝ ካለህ ነበረ። ከዛ ጀምሮ ከዛ በኋላም በቀን ሄድ በቀስተ ደመና አብረን ሰርተናል። ፈቃደ እኛ በተለይ ተቃዋሚ አካባቢ ያለነው ሰዎች ሀሳብ በመወከል የፖለቲካ እምነቱ ብቻ ሳይሆን በሰብአዊነቱ ከሌሎች ግለሰቦች ወይም ድርጅቶች ጋር ከማይስማማቸው ማለቴ ነው። ሰዓቱ አለቀ እንጂ ውይይቱ አላበቃም። የፖለቲካ ክርክር ባህል ባህልና የአንድ ሰው የዚህ ፕሮግራም ተሳታፊ ሚናን የተመለከት ነው።